ጋቢና ቪኦኤ። ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡስ ሙሉ ነው። ጽዮን ግርማ ነኝ፣ መስታወት አራጋውም እዚ ያብራኛለች። ሰላም እንደምናመሻችሁ። በዛሬው መጋቢት አራት 2009 ዓ ም የጋቢና ቪኦኤ ዝግጅታችን ቆሼ ተብሎ በሚታወቀው የአዲስ አበባ ደረቅ ቆሻሻ ማስወገጃ መደርመስ የሟቾች ቁጥር 65 እንደደረሰ ዘገባ ይዘናል። አዎ ዛሬ የአዲስ አበባ ከተማ ድሪባኩማ አኮማ ማምሻውን በሰጡት መግለጫ የሟቾች ቁጥር 65 መድረሱን ተናግረዋል። ከሟቾች ውስጥ ደግሞ 45ቱ ሴቶች ናቸው ብለዋል። ይህ ዘገባ እንደደረሰን ከአዲስ አበባ ይዘን የምንመለስ ይሆናል። የደቡብ ሱዳን የሙሩሌ ጎሳዎች በትላንትናው ምሽት በኢትዮጵያ ጋምቤላ ክልል አኟክ ማህበረሰብ ላይ ጥቃት ተፈጽሟል ተብሏል። ትናንትና ሞርሌ ጥቃት ላይ ወደ 22 ህጻናት ነው ወሰደ የተባለው ቤቶችን አቃጥሏል። 12 ሰዎችን ገለዋል። የርዕሰ መስተዳድር እና የካቢኔ ጉዳዮች ኃላፊ አቶ አዲሱ ናቸው። ዘገባ ይኖረናል። ለአራት ወራት በእስር ላይ የነበረው ጋዜጠኛ አናንያ ሶሪ ከእስር ተለቋል። ህገ መንግስታዊ ስርአቱን ለመናት ኦነግና ግንቦት ሰባት ከሚባሉ ድርጅቶች ጋር ግንኙነት በመፍጠር ተንቀሳቅሳቸዋል ምናምን የሚል ነው። እኛ ደግሞ በጋዜጠኝነት ህይወት ውስጥም ስንሰራ ይኖርናል እንጂ ማንም አካል ጋር ግንኙነት አድርገን ተልእኮ ተቀብለን የምንቀሳቀስ አይደለንም። የተጠረጠርንበት ወንጀል አልፈጸምም ስንል ቃል ሰጠን። ከዛ በኋላ ዞር ብሎም የጠየቀን የለም። ዝም ብለን ነው የተቀመጥነው። ያው የምርመራውም ሂደት ከልብ ለማጣራት የመፈለግ ሳይሆን ሰበብ ሰጥቶ ለጊዜው ለማቆየት የተፈለገ ነበር የሚመስለው። ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ሳምንት ባወጡት የጉዞ አዲሱ የተሻሻለ የጉዞ እገዳ ላይ የተመለከተ ዘገባም አለን። ሰዓት ከበቃል ሌሎች ዘገባዎችም ይዘን እንመለሳለን። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላልፈው ስርጭት አስተያየቶቻችሁን ስጡን፣ ለአየር እናበቃዋለን። ጋቢና ቪኦኤ አብራችን ከአድማስ ተሻገሩ። ዜና እናስቀድም። ዜናዎቹን እንደገና ለማቅረብ ተመልሰን መጥተናል። በመጀመሪያ ከአዲስ አበባ ወጣ ብሎ በሚገኘውና በተለምዶ ቆሼ በሚባለው ስፍራ የነበረው ግዙፍ የቆሻሻ ክምር ተደርምሶ ከስልሳ አምስት ሰዎች በላይ ህይወታቸውን እንዳጡ ተገለጸ። የቆሻሻው ክምር ሲደረመስ ብዙ ቦታዎች እንዳዳረሰና ከሞቱት አብዛኞቹ ልጆችና ሴቶች መሆናቸውን የከተማይቱ አስተዳደር ቃል አቀባይ ተናግረዋል። ከትላንት በስቲያ ቅዳሜ በደረሰው አደጋ ህይወታቸውን ያጡት ሰዎች ቁጥር ቀደም ሲል ከተጠቀሰው ቁጥር ሊጨምር እንደሚችልም ይገመታል። አደጋው በአቅራቢያ ያሉትንም ቤቶች ደርምሷል ወይም አጥፍቷል። ከአርባ ዓመት በላይ እድሜ ባለው በዚህ የቆሻሻ ክምር ውስጥ ብዙ ሰዎች ፈልፍለው በመግባት እንደ መኖሪያ ቤትም ይጠቀሙበት እንደነበር ይነገራል። ከዚህም በላይ በየቀኑ በመቶዎች የሚቆጠሩ ሰዎች ከቆሻሻው የሚገኝ እንደ ምግብና ሌሎች ጠቃሚ ነገር ፍለጋ በስፍራው እንደሚውሉ የሚታወቅ ሲሆን በአካባቢው ባሉ ደሳሳ ጎጆዎች የሚኖሩም እንዳሉ ይታወቃል። በተለምዶ ቆሼ የሚባለው ስፍራ የከተማይቱ ዋናው የቆሻሻ ማጠራቀሚያ ቦታ ሲሆን ከ50 ዓመታት በላይ እድሜ እንዳለውም ይታወቃል። አድማጮች ይህን በተመለከተ ዝርዝር ያለ ርዕስ ወደ በኋላ ላይ ይዘን እንመለሳለን። ወደ ሶማሊያ ስናመራ ዛሬ ሰኞ ሞቃዲሾ ውስጥ ለደረሱትና ቢያንስ ስድስት ሰዎችን ለገደሉት ሁለት የመኪና ውስጥ ቦምብ ፍንዳታ የሶማሊያው ነውጠኛ ቡድን አልሻባብ ኃላፊነት መውሰዱን አስታወቀ። የአይን ምስክሮች እንደገለጹት የመጀመሪያው ፍንዳታ የደረሰው በርካታ የመንግስት ባለስልጣናት፣ በንግድ ስራ ላይ የተሰማሩ ሰዎችና ከውጭ የሚገቡ እንግዶች በሚያርፉበት ማካ አል ሞከራማ በሚባለው መንገድ ላይ በሚገኘው መሆሊየ በሚባለው ሆቴል ውስጥ ነው። ነውጠኞቹ ሆቴሉ በራፍ ላይ ያቆሙት መኪና በማፈንዳቱ ነው የመጀመሪያው አደጋ ቤ የደረሰው እና ለአምስት ሰዎች ሞት ምክንያት የሆነው ሲሉ አንድ ከፍተኛ የሞቆድሾ ፖሊስ መኮንን ኮሎኔል ሞሐመድ ዳሄር ገልጸዋል። አንድ ሰው የሞተበት ሁለተኛው ፍንዳታ የደረሰው ደግሞ ሞቆድሾ ውስጥ በሚገኘው አንድ ወታደራዊ ጦር ካምፕ ላይ ሲሆን በስፍራው በነበረ አንድ የቪኦኤ ዘጋቢ ሪፖርት መሰረት በጥቃቱ የጎደሉ ስድስት ሰዎች መዲና ሆስፒታል እየታከሙ መሆናቸውን ደርሶናል። ወደ አፍጋኒስታ ስናመራ አንድ የአፍጋኒስታን አገር ውስጥ ጉዳይ ሚኒስቴር ቃል አቀባይ እንደገለጸው ካቡል ውስጥ መንገድ ላይ የተጠለፈ ፈንጂ ባደረሰው ጥቃት ቢያንት ቢያንስ አንዲት ሴት ገድሎ ሌሎች ስምንት አቁስሏል። ይኸው መደበኛ ወይም ትክክለኛ ቦምብ የሚመስለውን ፈንጂ በማንና በእንዴት በመንገድ ላይ ጥቅም ላይ እንደዋለ የታወቀ ነገር የለም። የአይን ምስክሮች እንደሚሉት አንዲት መለስተኛ የጭነት መኪና ኢላማ ያደረገው ፍንዳታ በአቅራቢያው በነበሩ ሱቆች ላይም ጉዳት አድርሷል። ሁለት የተባበሩት መንግስታት ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ጠፉ። ሁለቱም ኮንጎ ውስጥ የሚገኙ የድርጅቱ ሚሽን አባላት ነበሩ። ሁለቱ የድርጅቱ ጠበብት መጥፋታቸውና በፈረንሳይኛው ምህጻረ ቃል ኤምኦኤንዩኤስሲኮ የሚባለው በኮንጎ ዲሞክራቲክ ሪፐብሊክ የተባበሩት መንግስታት ድርጅት አረጋጊ ተልእኮ ፍለጋ ላይ እንዳለ አንድ የተባበሩት መንግስታት ቃል አቀባይ ገልጿል። ሁለቱ የድርጅቱ አባላት መጠለፋቸውን የኮንጎ ባለስልጣናትን ጠቅሶ የዘገበው ደግሞ ሮይተርስ የዜና አውታር ነው። ለዛሬ ይዘንላቸው የነበሩት ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ዝግጅቶቻችን ልመልሳችሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ክሮስ ቦንደሪስ ቱጌዘር የመጀመሪያ ዘገባችን ቆሼ ተብሎ በሚታወቀው የአዲስ አበባ ከተማ ደረቅ ቆሻሻ ማስወገጃ ስፍራ በተፈጠረው የቆሻሻ ክምር መደርመስ ስልሳ አምስት ሰዎች ህይወታቸውን አጥተዋል። የሟቾች ቁጥርም እንደሚጨምር ይፈራል። በህይወት የተረፉ ካሉ ለማዳን የሚደረገው ጥረት እንደቀጠለ፣ የአካል ጉዳት የደረሰባቸውም ሕክምና እየተሰጠ እንደሆነ እየተነገረ ነው። በዛሬ ሁለትም አስራ ዘጠኝ ሰዎች የቀብር ስነ ሥርዓታቸው መፈጸሙ ተገልጿል። አድማጮች ይህንን የተመለከተ ሰፋ ያለ ጥንክር መለስካቸው ከአዲስ አበባ እያጠናቀረልን ነው እንደደረሰን እናቀርባለን። ወደ ሌላኛው ዝግጅታችን ስናመራ የደቡብ ሱዳን የሙሩሌ ጎሳ አባላት በትላንትናው ምሽት በኢትዮጵያ ጋምቤላ ክልል አኟዋክ ማህበረሰብ ላይ ባደረሱት ጥቃት የህይወት የሰው ህይወት አጥፍተው ህጻናት ወስደውና ቤት አቃጥለው ሄደዋል ተባለ። ጽዮን ግርማ ዝርዝር አላት። በጋምቤላ ክልል በአኟዋክ ማህበረሰብ በሁለት ወረዳዎች ላይ ከደቡብ ሱዳን በመጡ የሙሩሌ ታጣቂዎች በተፈጸመ ጥቃት በትላንትናው ምሽት ብቻ ሰዎች መገደላቸውን፣ ሀያ ሁለት ህጻናት መሰደዳቸውን እና ቤቶች መቃጠላቸውን የክልሉ ርዕሰ መስተዳድር የካቢኔ ጉዳዮች ኃላፊ ማምሻውን ለአሜሪካ ድምጽ ገልጸዋል። የጋምቤላ ክልል ፕሬዚዳንትንና የጋምቤላ ክልል ባለስልጣናትን ለማግኘት ተደጋጋሚ ሙከራ አድርገን የነበረ ቢሆንም የክልሉ ርዕሰ መስተዳድር ለአጭር ደቂቃ አግኝተን ስለ ሁኔታው ጠይቀናቸው ነበር። ችግሩ እየተፈጠረው በሁለት ወረዳዎች ነው። ገንበላ ክልል አካባቢ ጎግ እና ጆሪም ባሉ ወረዳዎች ናቸው የተፈጠሩት። ከዚህ በፊት በተደጋጋሚ እንድክ እንዳልሽው ብዙ ያኛዋቅ ዜጎች በሞርሌ በተደጋጋሚ ዝግናኝ ግድያ ሲፈጸም ቆይተዋል። ከትናንት ጊዜ ጀምሮ ደግሞ ወደ ጎግ አካባቢ ኦባ የምትባል ቦታ ቀበሌ ገበሬ ማህበር እነዚህ ሞርሌ የደቡብ ሱዳን ታጣቂዎች ምሽት በማምጣት ከባድ ጥቃት ተፈጥረዋል። እና ባለኝ መረጃ ቡ አካባቢ የታገቱት ህጻናት ሀያ ሰባት ይደርሳሉ። ሶስት ደግሞ ተቃጥለዋል። ቤት ውስጥ ተገኝቶ ተቃጥለዋል። እስካሁን ድረስ ባለው መረጃ መስረት አስራ አንድ ሞተዋል። ያልተገኙ ሰዎች ይኖራሉ። ምናልባት ሞቶት ሊሆን ይችላሉ። የሰማችኋቸው ኡመድ አቡርታታ የጋምቤላ ዲሞክራሲያዊ ጥምረት ግንባር የቅስቀሳና ፕሮፓጋንዳ ኃላፊ በውጭ ሀገር የሚገኙ ሲሆኑ እሳቸው እንደሚሉት ጥቃቱ በትላንትናው ምሽት ሲፈጸም ቤቶች ተቃጥለዋል። በዚህ በተቃጠሉት ቤቶች ውስጥ ሶስት ህጻናት ሞተዋል። አስራ አንድ ሰዎች ደግሞ ልጆቻቸውን ከጥቃት ለመከላከል ባደረጉት ትንቅንቅ ህይወታቸው ጠፍቷል። እንደዚሁም ሀያ ሁለት ህጻናት ተወስደዋል የሚል ነው። ጋምቤላ ክልል የክልሉ መስተዳደር የካቢኔ ጉዳዮች ኃላፊ አቶ አዲሱ እንደሚሉት ደግሞ በትላንትናው ምሽት በደረሰው ጥቃት የሞቱት ሰዎች አስራ ሁለት ናቸው የሚል ነው። ትናንትና ሞርሌ ጥቃት ላይ ወደ ሀያ ሁለት ህጻናት ነው ወሰደ የተባለው። ቤቶችን አቃጥሏል፣ አስራ ሁለት ሰዎችን ገለዋል። የጋምቤላ ዲሞክራሲያዊ ጥንበት ጥምረት ግንባር ቅስቀሳና ፕሮፓጋንዳ ኃላፊ አቶ መድ ኡበርታ የሚሉት ይህ ጥቃት በተደጋጋሚ የሚፈጸም ሲሆን ከመስከረም ወር ጀምሮ ባለው ጊዜ እንኳን በየምሽቱ ሰዎች ይገደላሉ፣ ህጻናት ከቦታው ይወሰዳሉ። መንግስት ለእነዚህ ህጻናትና እዛ አካባቢ ለሚኖሩ ሰዎች ጥበቃ የማድረግ ኃላፊነት ነበረበት ይላሉ። መንግስት ይህ ችግር ለመቅረፍ ፈቃደኛ ሆኖ ስላለ ነው እንጂ መንግስትማ አቅም አለው። ኢትዮጵያ የመሰለ መንግስት አቅም አለው፣ የመቆጣጠር አቅም አለ። እንኳን ከሀገር አገር፣ ምንድን ነው በአፍሪካ ደረጃ የምታወቅ መንግስት ነው። እንግዲህ በውትድርና በጣም ኤክስፒሪንስ ያላቸው መንግስት ነው እና ፍላጎት የለም ይህን ችግር ለመቅረፍ። ምክንያቱም አኛዋክ በጅምላው ከጋምቤላ ክልል በአጠቃላይ በቃ ዘር በቃ የአኛዋክ ዘር ከዛ አካባቢ እንዳይገኝ ነው ፍላጎት አለ ያላቸው መንግስት ለምሳሌ ከትናንት ጊዜ ጀምሮ ጎጋ አካባቢ የተፈጠረውን ጥቃት ቦ አካባቢ ቀበሌ ገብረ ማይበር ኪኝዶ ዋና ከተማ በጣም ከአስር ኪሎ ሜትር የማንስ ቦታ ነው እና ይሄ ሁሉ ከባድ በቃ ህዝብ ጨፍጨፈን ሲደረግ የመንግስት ታጣቂዎች ነበሩት መከላከያን ሰራዊት ነበሩት። አይ ይሄ ነገር ከኛ አቅም በላይ ነው እና ለሚመለከተው አካል እናቀርባለን የሚል ነው። ነገር ግን መንግስት ከፍተኛ ኃላፊነት ይኖረዋል። ከፍተኛ ኃላፊነት ይኖራል። መከላከያ ሰራዊት ማለት ሀገሪቷን ከውጭ የሚወጡት ጥቃቶች ለመከላከል ነው ዋናው ተግባሩ። ስለዚህ መንግስት ፍላጎት አለው ብዬ አላስብም፣ እና መንግስት ኃላፊነት የጎደለው መንግስት ነው ብዬ አስባለሁ። ምክንያቱም ይህ የመሰለ ዝግናኝ ግድያ አንድ ጊዜ አይደለም የተከሰተው በተደጋጋሚ የተፈጠረው ችግር ነው። ስለዚህ መንግስት ይህን ችግር ለመቅረፍ ፍላጎት አለው ብዬ አላስብም እንደነ አያይዘው እንደሚሉት በጋምቤላ ክልል በአኟክ ማህበረሰብ ባሉ ሁለት ወረዳዎች ላይ እየደረሰ ያለው ጥቃት የአካባቢው ሰው ግራ መጋባቱን ገልጸው፣ የሙሩሌ ጎሳዎች ታጣቂ ሲሆኑና መሳሪያ ያላቸው ሲሆኑ በደቡብ በጋምቤላ ክልል ያሉ በኢትዮጵያ አኟክ ማህበረሰብ አባላት ግን ምንም አይነት የታጠቁት መሳሪያ የለም ይላሉ። ከዚህ በፊት በተፈጠረው አምና ከመቶ በላይ ህጻናት ተወስደዋል። በዚያን ጊዜ መንግስት ያደረገው ምንድን ነው? ባንክ ሳይቀር እስከ ጎረቤት አገር የነበር ጊዜ ነበረ። ፍላጎት ቢኖርማ ይህን ችግር ፍላጎት ቢኖር ኖሮ እስከ ጥረፍ ድረስ መሄድ መቻለ ነበረና እኛ እንደምናስበው ኢትዮጵያን መንግስት ምንድን ነው ቦርደር የመከላከል አላፊነት አለው። አገር ለኋላዊነት ለማስከበር አላፊነት አለው። እኛ እንደመፍተ የምናስበው ይህ መንግስት ይህ መንግስት እስከ ቦርደር ድረስ የመከላከያ ሰራዊት የማስፈር አላፊነት ያለው መንግስት ነው። አቅም አለው። ነገር ግን እኛ እንደምትምናሰበ የጋምቤላ ማህበረሰብ መንግስት የእነሱን ህይወት የመከላከል አላፊነት ያለው መንግስት ነበር እና ህዝብ የምተማመነው በመንግስት ነው። እዛ አካባቢ ፍንዱ አካባቢ ያሉት ታጣቂዎች ፖሊሶች አሉ፣ መከላከያ አለ። ትእዛዝ እስካልተሰጠ ድረስ ክልል መንግስት ትእዛዝ እስካልሰጠ ድረስ ህዝቡን በካሄደው ከህዝብ ጉዳይ ጋር መላትም አይችልም። ምክንያቱም የሚመለከተው አካል ትዕዛዝ መስጠት መቻል አለበት። ምንም የመከላከል አንዳንዱ ሰው ምንም እያደረገው ነገር የለም። ለምሳሌ ጎጋ አካባቢ የመንግስት ታጣቂዎች አሉት መከላከያ ስራ ቤት አለ እዛ ከተማ ይህ እርምጃ መውሰድ ባልቻለ ነበር እና እኔ እንደሚታየኝ ከበላ የአካል ምንም ክልል መንግስት ክልል መንግስት እዛ እስካልሰጠ ድረስ እዙን በቃ ምንድን ነው እዛ አካባቢ ያለው ማህበረሰብ ራሳቸውን መከላከል አይችሉም። በዚህ አካባቢ ከመስከረም ወር ጀምሮ ተደጋጋሚ ጥቃት መፈጸሙና በዚህም እስከ አለፈው ወር ድረስ አስራ አምስት ህጻናት መወሰዳቸውንና እንደዚሁም ሀያ ሰዎች መገደላቸውን መዘገባችን ይታወሳል። አድማጮች እንግዲህ በመግቢያችን ላይ ያስተዋወቅነውን ዘገባ እስካሁን ድረስ እየጠበቅን ነው። እንግዲህ ማምሻውን የአዲስ አበባ ክልል የአዲስ አበባ መስተዳድር ከንቲባ ስልሳ አምስት ሰዎች ህይወታቸው ማለፉን ገልጸዋል። ከዚህ ውስጥ የአስራ ዘጠኝ ሰዎች የቀብር ስነ ስርዓት እየተፈጸመ ነው። እኛም ይህንን ዘገባ እንደደረሰን ወደ እናንተ ለማድረስ ከፍተኛ ጥረት እናደርጋለን። ወደ ሌላ ዘገባ ስናመራ ለአራት ወራት በእስር ላይ የነበረው ጋዜጠኛ አናኒያ ሶሪ ዛሬ ማምሻውን ከእስር ተፈቷል። ጋዜጠኛ አናንያ ሶሪ ከእስር ሲፈታ አብረው ታስረው የነበሩት ጋዜጠኛ ኤልያስ ገብሩና እንደዚሁም ደግሞ የአንድነት ፓርቲ አባል የነበረው አቶ ዳንኤል ሽበሺ ከእስር እንዳልተለቀቁ ታውቋል። ማምሻውን አሉላ ከበደ ጋዜጠኛ አናንያ ሶሪን አነጋግሮት ነበር። አናንያ ሶሪ ከሶስት ወራት በላይ እስር ላይ ቆየተ ዛሬ ተፈትሃል። እንኳን ከእስር ለመውጣት በቃ እንኳን ያገናኝም አናንያ አንተና ኤልያስ ገብሩ ጋዜጠኞችና የኢንተርኔት አምደኞች ናችሁ። የአንድነት አባሉ ዳንኤል ሽበሺ ሶስተኛው ታሳሪ ነው። አሁን አንተ ብቻ መፈታትህን ነው የተረዳ ነውና እነኚህ ሁለት የእስር ጓደኞች ዛሬ ያሉበትን ሁኔታ ታውቃለህ? ክስ ሳይቀርቡባችሁ መቆየታችሁን ዘገባዎች ያሳያሉ። እስኪ የታሰርክበትን ጊዜ በምን እንደታሰርክና አሁን ስትወጣም የተሰጠ ምክንያት ካለ እንዴት ልትለቀቅ እንደቻልክ ጨምረህ በአጭሩ ግለጽልን። እንግዲህ የታሰርነው ህዳር ስምንት ቀን ነው። እኔ ብቻዬን ነበረ የነበርኩት። ኤልያስ ገብሩ ደግሞ ከጓደኛችን የቀድሞ የአንድነት ፓርቲ አባል የነበረው ዳንኤል ሺበሺ ከእሱ ጋር ነበሩ። ሁለቱን ደግሞ አንድ ላይ ነበረ ተያዙት። አራት ወር ሊሞላው አራት ቀን ሲቀረው እኔ ዛሬ ድንገት ተፈትቻለሁ። እንግዲህ የነበረው ነገር አንድ ሶስት ቀን ያህል በገርጂ ፖሊስ ጣቢያ እስር ቤት ነበርን ለየብቻ በአንዳንድ ክፍል ውስጥ ሆነን ለሶስት ቀን ቆየን። ከዛ በኋላ ወደ ቦሌ መምሪያ በተለምዶ ኮከብ ህንፃ ወደሚባለው እዛ ነበር የተወሰድነው። እንግዲህ እዛ ቃል እንድንሰጥ ተደረገ። የተጠረጠርንበት ክስ ተነገረን። አስታውሰን፣ በዚህ ሰዓት ለሚከታተሉ አድማጮች የክሳችሁ መሰረት ምን እንደነበረ የቀረበባችሁ ክስ ወይም ውንጀላ ምን ይል ነበረ? እንግዲህ ተጠርጥራችኋል ተብሎ የተነገረን ህገ መንግስታዊ ስርዓቱን ለመናት ኦነግ እና ግንቦት ሰባት ከሚባሉ ድርጅቶች ጋር ግንኙነት በመፍጠር ተንቀሳቅሳቸዋል ምናምን የሚል ነው። እኛ ደግሞ በጋዜጠኝነት ህይወት ውስጥ ስንሰራ ይኖርልናል እንጂ የማንም አካል ጋር ግንኙነት አድርገን ተልእኮ ተቀብለን የምንቀሳቀስ አይደለንም። ስለዚህ ይህን የተጠረጠርንበት ወንጀል አልፈጸምም ስንል ቃል ሰጠን። ያ በዛ አለቀ። እንግዲህ የአሻራ ተቀበሉ፣ ፎቶ አነሱ፣ ቪዲዮ ምናምን ቀረጹ። ከዛ በኋላ ዞር ብለውም የጠየቀን የለም። ዝም ብለን ነው የተቀመጥነው። ምርመራውም ሂደት ያው እንደው በቁም ነገር ይህንን ጉዳይ ወይም ይህን የተጠረጠርንበትን ነገር ከልብ ለማጣራት የመፈለግ ሳይሆን የሆነ ሰበብ ሰጥቶ ለጊዜው ለማቆየት የተፈለገ ነበር የሚመስለው ከምርመራ ሂደቱም አከናወን አኳያ። ምክንያቱም ከዛ በተረፈ ደግሞ ሶስታችንም ያው ቦሌ መምሪያ አንድ ላይ ነው የታሰርነው የነበረው። ስለዚህ የእውነት የምር እነሱም ያንን ነገር ከልብ አምነውበትና ተቀብለውት ሳይሆን ያው ማቆያ ሰበብ ስለሚያስፈልግ ያም ሰበብ ሰጥተውን አቆይተውን ነበረ። ከዛ በኋላ እንግዲህ አጣሩ። ሞባይላችንም ምናምን እዛው ነበረ። ሲጣራም የተገኘ ነገር ያለ አልመሰለኝም። ከዛ በኋላ ደግሞም የጠየቀን የለም። ያው ዝም ብለን ተቀመጥ እንግዲህ ሶስት ወር ላላነሰ ጊዜ አልፎ አልፎ ያው በአጋጣሚ ዛ የኮማ የአስቸኳይ ጊዜ አዋጅ መርማሪ ቦርድ የሚባል የተቋቋመ አለ። እነሱ ጎብኝተውን ነበረ በአንድ ወቅት። እዛ ላይም ያው እንደ መጠነኛ ስብሰባ ነገር ተደርጎ የነበሩትን ችግሮች አዋጁ ያው ግለሰቦችን በቂም በከላይ ማጥቂያ መንገድ እንደሆነ ፈጻሚው ደግሞ አካል አዋጁን የአዋጁን መንፈስ በትክክል ባለመረዳት በጉቦ መበያ ጭምር እያደረጉት እንደሆነ እና በተለያዩ አስቂኝ ምክንያቶች ሁሉ የገቡ ሰዎች እንደነበሩ እነዚህ እነዚህን አነሳንላቸው። ያው ከምንም በላይ አዛውንቶች ነበሩ አከራይታቸዋል ተብሎ እና በማለት ቤት ሲከራይ ለፖሊስ ጣቢያ ማሳወቅ አለበት ምና የሚል ነገር ስላለ ያንን ደግሞ አላደረጋችሁም በሚል የተያዙ ነበሩ። የአእምሮ ሕሙማን ነበሩ፣ እነሱን መታሰር እንደሌለባቸው አነሳን። የሕክምና ወረቀት ያላቸው ጭምር ካለ መጠን በታች የሆኑ የአስራ አራት የአስራ ስድስት አመት እድሜ ታዳጊ ህጻናት ጭምር ታስረው ነበር። እሱንም አነሳን። ያው ለሱ ቶሎ እንዳደረጉ በሁለተኛው ቀን ይመስለኛል ካልተሳሳትኩ እነሱ እንዲፈቱ ተደረገ። ስለዚህ ያንን አይነት ስብሰባና እንደዚህ የማናገር ሁኔታ ምን ጎድሎባቸዋል፣ መኝታ ላይ እንደዚህ፣ ንጽህና ሁኔታ ምን ይመስላል፣ እንዲህ እንዲህ የሚሉ ጥያቄዎች ነበሩ። በአብዛኛው በሞላ ጎደል ያው መጥፎ ሊባል አይችልም የነበርንበት እስር ቤት ከሀገሪቱም አቅምና ሁኔታ አኳያ። በተረፈ ግን አያያዛችን ላይ ያሁኔ በስነስርአት እንፈልጋለን አሉ በደህንነቶች የሄድኩት ኤልያስ ገብሩና ዳንኤል ሽበሺ ግን ሲያዙ እንዲህ ትንሽ ወከባ የመፍጠር መሳሪያ ውጥተው ደግ ነው። ዳንኤል ሽበሺም ላይም ድብደባ በማድረስ ጣቢያ ሲደርስ እንዲ እንዲህ አይነት የመብት ጥሰቶች ነበሩ። እና ያን ይመስል ነበር እንግዲህ የተያዝንበት ሁኔታ። አናንያ የአስቸኳይ ጊዜ አዋጁ ድንጋጌዎች የሚፈጥሩትን የተለየ ሁኔታ ቀርበሃል። በጭብጥ ደረጃ ግን በፍርድ ቤት የቀረበ ክስ ነበረባችሁ? ከቀረበ ምን ነበረ? በጥርጣሬ ተይዛችኋል ከሚለው ባሻገር ባለፉት አራት ወራት በሚጠጋ ጊዜ እስራችሁ፣ ፍርድ ቤት ቀርባችሁ በዚህ ክስ ነው የተወነጀላችሁት፣ ራሳችሁን ተከላከሉ ተብላችሁ ማስረጃ የተቆጠረባችሁ እናንተም ያን ክስ ተረድታችሁ መልስ የሰጣችሁበት ሁኔታ የክስ ሂደት ነበረ። ምንም የክስ ሂደት የለም። አዋጁ ላይ ያው በግልጽ እንደደነገጉት የተለያዩ ሀሳቦችን በሚዲያ ማሰራጨት እንደዚህ የሚል ክልከላ ተቀምጧል። ስለዚህ ያንን ደግሞ ኢፍታዊ ሕግ ነው ብለን እናስባለን። አዋጁ የዜጎችን የመናገር ሀሳባቸውን የመግለጽ መብት ይገድባል። ሀሳብ ደግሞ ካልተገለጸ መፍትሄ አይመጣም ብለን በጽኑ እናምናለን። ስለዚህ በማንኛውም ሁኔታ እኛ ሀሳቦቻችንን እንገልጻለን ስለዚህ ያንን ነው ያደረግነው። እነሱ ደግሞ ያንን ማድረግ በዚህ አዋጅ ክልክል ነው ብለው ስላስቀመጡ ያንን ሊታገሱ አይችሉም። እነሱ አዋጁም ስለሚፈቅድላቸው ያንን ነው ያደረጉት እንጂ እነሱም እኛም የምናውቀው የተለየ ህገወጥ ስራ እንዳልሰራ ነው። አናንያ ሶሪ፣ ዛሬ ከእስር ተለቀሃል። ከሶስት ወራት በላይ ጊዜ ከእስር ቆይታ በኋላ ቀጣይ የሙያም ሆነ የህይወት ምዕራፎች የተሻለ እንደሚሆኑ ተስፋ አድርጋለሁ። ለአሁኑ ለጊዜ አመሰግናለሁ። እግዜር ስትልኝ አመሰግናለሁ። እኔም እግዜር የምትከታተሉት የጋቢና ቪዮኤ ዝግጅታችንን ነው። እንግዲህ ቀደም ሲል በመግቢያችን ላይ ያቀረብነው የመጀመሪያ ዘገባ ደርሶናል። ቆሼ ተብሎ በሚታወቀው የአዲስ አበባ ከተማ ደረቅ ቆሻሻ ማስወገጃ ስፍራ በተፈጠረው የቆሻሻ ክምር መደርመስ 65 ሰዎች ሕይወታቸውን አጥተዋል። ከዚህ ውስጥ 45ቱ ሴቶች ናቸው። የሟቾች ቁጥርም እንደሚጨምር እየተፈራ ይገኛል። በዛሬው እለትም ከነዚህ ውስጥ የ19 ሰዎች አስክሬን መቀበሩን በመንግስት መገናኛ ብዙኃንና ሀገር ውስጥ በሚገኙ ብዙኃን መገናኛ እየተገለጸ ይገኛል። በህይወት የተረፉ ካሉም ለማዳን የሚደረገው ጥረት እንደቀጠለና የአካል ጉዳት የደረሰባቸውም ሕክምና እየተሰጣቸው እንደሆነ እየተዘገበ ይገኛል። መለስካቸው ካቸው አምሃ ከስፍራው ይህንን ተከታይ ዘገባ አድርሶናል። በተለምዶ ቆሸ ተብሎ የሚጠራው የአዲስ አበባ ደቡብ ምዕራብ ክፍል በኮልፌ ቅራኔው ክፍለ ከተማ ወረዳ አንድ ውስጥ ይገኛል። ለዓመታት ሲጠራቀም የነበረው የከተማዋ ደረቅ ቆሻሻ ቁልል እስካሁን በትክክል ባልታወቀ ምክንያት መጋቢት ሁለት ቀን 2009 ዓ.ም ከምሽቱ ሁለት ሰዓት አካባቢ ተደርምሶ ሕይወት እንዳጠፋ ታውቋል። የመንግስት ኮሚዩኒኬሽን ጉዳዩ ጽህፈት ቤትን ጠቅሶ የኢትዮጵያ ብሮድካስት ኮርፖሬሽን ቴሌቪዥን በዛሬው በሰባት ሰዓት ዜና ወጃው ይህንን ቁጥር ያረጋገጠ ሲሆን ቪኦኤ በስፍራው ተገኝቶ መሰል መረጃዎችን ከፖሊስ ለማግኘት ያደረገው ጥረት በፖሊስ አለመተባበር ሊሳካ አልቻለም። የአደጋው ሰለባ ከሆኑ ቤቶች አጠገብ የሚኖሩና በዚሁ ስፍራም ከ28 ዓመት በላይ የቆዩ መሆናቸውን የገለጹልኝ አቶ ወረዳ ይግዛው የቆሻሻው ተራራ በተደረመሰበት እለት ያዩትን አስረድተውኛል። እኔ ከውጭ ነው የነበርኩ፣ ግን ሲመጣ እቤቴ ሲገባ ግን ልክ ጮኸቱ ሌላ ነው የነበረው። ምንድነው ጮኸቱ? በጣም ጮኸ የሆነ ፍንዳታም ነበረው ሹለን የወረደ ጠቅላላ። ከዛ ይሄኔ ይሄኔ የለም ጠቅላላ ነው ያዳፈ ነው ይሄ ነው የነበረ ሁኔታው። ሌላ ሌላ አላውቅም። ከዛ በኋላ ወጣን ስናይ በዛ ዳር የነበሩ ልጆች፣ ሁለት ልጆች ነበሩ፣ እነሱ አስወጣናቸው። ከዛ በኋላ መልሰን ደግሞ እዛ የነበረው በዚህ ስንመጣ ጠቅላላ ቤቱ ምንም አይታወቁም? የተደረመሰው፣ በቃ ምንም ቤት አይታይም፣ ጠቅላላ ቤት የሚባለው የለም። ላይን አፈሩ ነው በላይ ላይ ያለው አንድ ቤት አይታይም፣ በወቅቱ የነበረው ስለዚህ ይሄ ነው ማለት። ያለም ቤቶቹ ግን ወደ 16 ምናምን ቤት ነው የነበረው ሌላው የአካባቢው ነዋሪና ስማቸውን ለመግለጽ ያልፈለጉ ሰው እንደሚሉት ከሆነ ደግሞ በአደጋው ምክንያት በህይወት ሊደርስ የሚችለውን ጉዳት ለመገመት እንደሚቸገሩ ይናገራሉ እኔ በሰአቱ አጠገቡ አልቆምኩም ችግሩ ከተከሰተ በኋላ ነው የወጣው እኔ ከፍ ይላል አሁን ከላይ ትንሽ ወጣ ይላል ከእኔ በታች ብዙ ሰዎች አሉ ግን አሁን አጠገብ የነበሩ ሰዎች እንኳን እርግጠኛ ነኝ ቆሞ በዛ ያዩት ነገር የለም ብቻ መሬቱ ለብሶ ያው አጠገባቸው ማፈር መጥተው የቆሙት ናቸው እሪ ሲሉ የታወቀው እንጂ የለበሱት የሚታወቅ ነገር የለም እና ጩኸቱ ሁሉ የተሰማ መሬት መጥተው የነካቸው ሰዎች ግድግዳቸው ሲነካባቸው ነው የታወቀው እንጂ ከነሱ ወደዚህ ያሉት እንዳለ ለብሶ ነው አሁንም ያለው። እርግጠኛ ነኝ እስካሁን በሬዲዮ የሚወራው ና ከአሁን በኋላ የሚወጣው ሁለት ፐርሰንት፣ አሁን ከአሁን በኋላ የሚወጣው ነው የሚበልጥ። ለመሆኑ ምን ያህል ቤት ይኖር ነበር? ይሄ አሁን አፈር፣ አሁን ሻወር ቤት የምልህ ቤት ራሱ ማለት ነው። ሻወር ቤት ማለት ጫፍ ላይ ነው ያለች፣ እሷ ለብሳ ነው ያለች አሁን። በጭራሽ ልጅ ማትታይ ሻወር ቤት ማለት ሻወር ቤት ማለት አሁን ሻወር ቤት ነው። ነዋሪዎቹም እዛው ናቸው። ብዙ ተከራይ ሁሉ አለው ውስጡ ላይ እኛ መጥተን ነው እዛ ሻወር ምንወስድ ከሻወር ቤቱ በጀርባ ራሱ ያለ ቤት ቁጠረው። እሱ ሱኔ ቁጥር ያልችሉ። እኚህ የአካባቢው ነዋሪ እንደሚያስረዱት በአደጋው ምክንያት ለደረሰው ጉዳት ግምት መነሻ እየተደረገ የሚገኘው የመሬት ይዞታ ካርታ የነበራቸውን ቤቶች ነው። ይሁንና በአደጋው ምክንያት ሊያልፍ የሚችለው ሕይወት ከዚህም ይሰፋል ይላል። ሌላ ዘገባ ስንሻገር ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ሳምንት ሰኞ እለት በጥር ወር በስድስት አረብ ሀገራት ላይ የተጣለውን የጉዞ እገዳ በተሻለ የሚገልጸውን አዲሱን የጉዞ እገዳ ፈርመዋል። አዲሱ ህግ ከስድስቱ ሀገራት በሚመጡ ዜጎች ላይ ለዘጠና ቀናት የተቀመጠውን የቪዛ ፈቃድ የሚያገድ ሲሆን ኢራቅ ከታገዱት ስድስት ሀገሮች ዝርዝር ውስጥ እንድትወጣ ትእዛዝ አስተላልፏል። የዓለም አቀፍ ስደተኞችን መቀበልን በማስመልከት የወጣው ውሳኔ ለአንድ መቶ ሀያ ቀናት እንዲራዘምም ያዛል ከተለያዩ ሀገራት በስደት በዩናይትድ ስቴትስ የሚኖሩ ሰዎች ስለተፈረመው የጉዞ እገዳ አስተያየታቸውን ለቪዮኤ ሰጥተዋል። ካሮላይን ፕሪስቲዩ የዘገበችውን መስታወት አራጋው ታቀርበዋለች። በአሜሪካ ነዋሪ የሆነ ሁሉ በቅርቡ ስለተፈረመው የጉዞ እገዳ በመነጋገር ላይ ይገኛል። ይህን ትዕዛዝ በተመለከተ ከፖለቲካ ተንታኞችና አጥኚዎች ብዙ ሰምተናል። አሁን ግን በቀጥታም ሆነ በተዘዋዋሪ የሚመለከታቸውን በተለይም በስደተኝነት የገቡና ለዓመታት በአሜሪካ እየኖሩ ያሉትን ሰዎች ያላቸውን አስተያየት ለመጠየቅ ተዘዋዙረን ነበር። በዋሽንግተን ዲሲ በታክሲ ስራ ላይ የተሰማሩ በርካታ ሰዎች ከተለያዩ ሀገራት ተሰደው የመጡ ናቸው። ስሜ ለማ ሰፋ ነው። የመጣሁት ከኢትዮጵያ ነው። ንግስት ገብረሪት ስሜ መንግስት ገብረ ይባላል። ከኤርትራ ነው የመጣሁት። ምፓስታ ከፓኪስታን የመጣሁት። ለዋሽንግተን ዲሲ ከተማ እንቅስቃሴ ከፍተኛ ሚና የሚጫወቱት የከተማ ታክሲዎች ናቸው። ለዋሽንግተን ዲሲ ከተማ እንቅስቃሴ ከፍተኛ ሚና የሚጫወቱት የከተማዋ ታክሲዎች ናቸው። ወደ ዋይት ሀውስ ባክ ሶማሊያ ለዩናይትድ ስቴትስ ወዳጅ መሆን የምትችል አገር ነበረች። አብዲ ሐሰን የመጣው ከሶማሊያ ነው። ለዘጠና ቀናት የወጣው የጉዞ እገዳ የእሱን አገር ሶማሊያን ጨምሮ ሌሎች አምስት ሀገራትን ሱዳን፣ የመን፣ ሊቢያ፣ ኢራንንና ሲሪያን እንደሚጎዳ ያስባል። ወደ አሜሪካ ለመግባት አይሮፕላን ጣቢያ የደረሱትን መንገደኞች፣ አሃ አንተ ሙስሊም ነህ በዚህ ወገን ቁም፣ አንተ ጥቁር ነህ በዚህ ቁም፣ ወይም አንተ ከሶማሊያ ነህ ከሱዳን ነው የመጣኸው በዚሁን የሚለውን መመልከት ያሳዝናል። እንደማስበው ይህ እገዳ የአሜሪካን ገጽታ ነው የሚቀ እንደማስበው ይህ እገዳ የአሜሪካን ገጽታ የሚቀይር ነው። አሁን ደግሞ ወደ ሊንከን መታሰቢያ አካባቢ እየተጓዝን ነው። ሰላም ሊንከን መታሰቢያ፣ እባክህ ውሰደኝ። ሊያኳታሰን ወደ ዩናይትድ ስቴትስ የመጣው እንደ አውሮፓውያን አቆጣጠር በ1967 ዓ ም ነው። አሸባሪዎችን ለመከላከል የሚደረገውን ተጨማሪ ጥብቅ እገዳ ይደግፋል። ሁሉም ሙስሊም መጥፎ ነው ማለት ግን አይደለም። ዩናይትድ ስቴትስ ሁሉንም አይደለም ያገደችው መከልከል የሚገባቸውን ብቻ ናቸው የተከለከሉት። ሁሉም ሙስሊም መጥፎ ነው ማለት ግን አይደለም። ዩናይትድ ስቴትስ ሁሉንም አይደለም ያገደችው፣ መከልከል የሚገባቸውን ብቻ ናቸው የተከለከሉት። በዋሽንግተን የመታሰቢያ ሐውልቶች ስር ስር መጓዝ እንችላለን። ይህ እገዳ እስከ ሰኔ ይቀጥላል። ታክሲ ነጂዎቹ ለሲሪያኑ ስደተኞች የተሰማቸውን ሀዘን በመግለጽ ላይ ናቸው። ሀብታሙ ጥላሁን ከኢትዮጵያ የዛሬ 15 ዓመት ነበር ወደ ዩናይትድ ስቴትስ የመጣው ስደተኛ ነበርኩ። አሜሪካኖች ብቻ ናቸው የተቀበሉኝ። ነቢያት ተኪ ኤርትራዊት ናት። ሁለት ልጆቿን በዩናይትድ ስቴትስ በማሳደግ ላይ ትገኛለች። እነዚህን ሰዎች እንዳይገቡ በመከልከል የተሻለ ደህንነት ሊገኝ ይችል ይሆናል። ነገር ግን በተለይ በሲሪያን በርካታ በተለይ በሲሪያ በርካታ ህጻናት በችግር ላይ ይገኛሉ። ለእነሱ የተሻለ ሰላማዊ ቦታ እንደሚያስፈልጋቸው መርሳት የለብንም። ወደ ካፒቶል ባክ፣ እነዚህ ታክሲ ነጂዎች አዲስ የወጣው የጉዞ እገዳ አይመለከታቸውም። በአንድ ነገር ግን ይስማማሉ እነሱ እንደሚሉት ታክሲ ከተለያዩ ሰዎች ጋር ለመገናኘት እድልን ይፈጥራል። እናም ያመኑበትን የሚመለከታቸው የህግ አርቃቂዎችና የዋይት ሀውስ ባለስልጣናት ወደ ታክሲያቸው ሲዘልቁ ተጽዕኖ ለመፍጠር መወተወታቸውን ይቀጥላሉ። እንግዲህ የዛሬው የጋቢና ቪኦኤ የጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው፣ ጽዮን ግርማና መስታወት አራጋው ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ ነው። ሙዚቃ በመምረጥ ዲጄ ፋትሶ ነበር። ጊዜ ሳይኖረን ሙዚቃ ባለማጫወታችን ይቅርታ። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። ፈንገ ጉዞ እንገናኝ።